ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፉት ሦስት አስርት ዓመታት ግድም በከፍተኛ ሥልጣን ያገለገሉ አምስት የኢህአዴግ ባለሥልጣናትን በጡረታ አሸኙ። ውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን በውጣቴ ለራሴ በሆነ ለቀጣይ ስራዬ ልቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት ይሄ ውሳኔ። መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ፣ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር፣ የድሮውን አመራር ይዘው ሊቀጥሉ አይችሉም። ሁለት ድምፆች ነው የሰማችሁት። ቀደም ሲል የቀደሙት በንግድ ሚኒስቴርና በኢንዱስትሪ ሚኒስቴር መስሪያ ቤቶች ውስጥ ለረጅም ጊዜ ያገለገሉት አቶ ታደሰ ኃይሌ ከተናገሩት የተቀነጨበ ነው የሰማችሁት። እሳቸውን የተከተሉት ደግሞ የፖለቲካ ፍልስፍና ምሁሩ ዶክተር ዳኛቸው አሰፋ ናቸው። ዝርዝሩ በዕለቱ ዓብይ ርዕስ ተይዟል። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ አድማ የዛሬ ረቡዕ ግንቦት 8 2010 ዓ.ም ምሽት አስተናጋጆች ሰሎሞን አባትና ሰሎሞን ክፍሌ እንሆናለን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ ዕለቱን ዜናዎች እናሰማለን። መልካም ምሽት ከዛሬዋ ጨረቃ መውጣት ጋር ዩናይትድ ስቴትስ ውስጥና በመላ ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና መልካም ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ መልእክት አውጥተዋል። ቅዱስ ቁርአን ለነቢዩ መሐመድ በፍቅርና በጸሎት የተገለጸበትን ቅዱሱን ረመዳን ወር ሙስሊሞች የሚያስቡት በመልእክታቸው እንደሚያስቡት በመልእክታቸው ጠቅሰው ይህንን ቅዱስ ጊዜ ብዙዎች የሚያከብሩት በጾም፣ በዘካ በሶላትና ቅዱስ ቁርአንን በመቅራት እንደሆነ አስታውሰዋል። ረማዳን መንፈሳዊ ብልጽግናን ለማጥለቅና አምላክ የቸረንን የበዙ በረከቶች ማድነቃችንን ለማደስም ራሳችንን የምንመረምርበት ጊዜ ነው ብለዋል ፕሬዚደንት ትራምፕ። ፕሬዚደንቱ መልእክታቸውን በመቀጠልም በዚህ የምስጋናና የጽሞና መንፈስ ረመዳንን የሚያከብሩ ማኅበረሰቦቻችንን ሊያጠናክሩ፣ ድጋፍ የሚያስፈልጋቸውን ሊረዱ፣ ቅዱስ ሕይወትን እንደምን አድርገን እንደምንመራም ለሌሎች መልካም አርአያ ሊሆኑ ይችላሉ ብለዋል። ረመዳን ሙስሊሞች በአሜሪካዊው ሕይወት ገጽታ ላይ የሚያኖሩትን የሃይማኖታዊ ጥልፍ ካብታምነት ያስታውሰናል የሚለው የፕሬዚደንቱ የዛሬው መልእክት ዩናይትድ ስቴትስ ውስጥ የሃይማኖት ነጻነትን በሚያጠናክርና ሃይማኖታዊ ሥርዓትን በሚያከብር ሕገ መንግሥት ሥር እንኖር ዘንድ ሁላችንም ታድለናል ሲል ይቀጥላል። ሙስሊሞች ረማዳንን በሕሊናቸው መመራትና ያለ መንግሥት ጣልቃ ገብነት ማክበር እንደሚችሉ ሕገ መንግሥቱ እንደሚያረጋግጥ የፕሬዚደንት ትራምፕ መልእክት ያስታውስና በዚህ አሜሪካውያን ሁሉ የሰብዕና ነፍስያ በጥልቀት መረዳታቸውን እንዲያበዙም በዙም ሕገ መንግሥቱ የተለያዩ ዕድሎችን ያመቻቸ መሆኑን አስገንዝበዋል። ብዙ ሰዎች ረመዳንን ለማክበር በአንድ እንደ ቆሙ ሁሉ ሜላንያና እኔም ለዚህ የተባረከ ወር በተስፋ እንቀላቀላቸዋለን። ረመዳን ሙባረክ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅዱስ ረመዳንን ምክንያት በማድረግ ዛሬ ባወጡት በዚህ መልእክታቸው አንጋፋውን የህወሓት መስራች አባል ስብሃት ነጋን ጨምሮ አምስት ከፍተኛ ባለሥልጣናት በጡረታ እንዲገለሉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት አስታውቋል። እነዚህ የመንግሥት ባለሥልጣናት ረዘም ላሉ ዓመታት በተለያዩ ኃላፊነቶች ያገለገሉ ናቸው። የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ እየገነባች ባለችው ህዳሴ ግድብ ጉዳይ በኢትዮጵያ በግብፅና በሱዳን መካከል አዲስ አበባ ላይ የተካሄደውና ባለፈው ሌሊት ዘጠኝ ሰዓት ላይ የተጠናቀቀው የሶስትዮሽ ውይይት ውጤት ማስገኘቱን ኢትዮጵያ አስታወቀች። የሶስቱ ሀገሮች ሳይንቲስቶች የግድቡን ውሃ አሞላል በጋራ እንዲያጠኑ መግባባት ላይ መደረሱ ተነግሯል። በመጽሔት ዝርዝር ዘገባ ይዘናል። የኬንያው ፕሬዝደንት ኡሁሩ ኬንያታ በኮምፒውተርና በኢንተርኔት አማካይነት የሚፈጸሙ ወንጀሎችን ለመቆጣጠር የሳይበር ደህንነት አዋጅ አጽድቀዋል። ተጨባጭ ያልሆነ ያሉትን መረጃ የሚያሰራጩ ግለሰቦች ወይም ድርጅቶች በአምስት ሚሊዮን የኬንያ ሺሊንግ ወይም ሁለት ዓመት እስራት እንደሚቀጡ አዋጁ ይደነግጋል። በመጽሔት ዘገባ ይኖረናል። የአሜሪካ ኤምባሲ ወደ ኢየሩሳሌም ይዛወር በነበረ ጊዜ ከእስራኤል የጸጥታ ኃይሎች ጋር ከትናንት በስቲያ በተካሄዱ የድንበር ላይ ግጭቶች ከተገደሉ ፍልስጤማውያን መካከል የተወሰኑትን አስከሬኖች ለመቅበር አደባባይ የወጡ በሺዎች የሚቆጠሩ ፍልስጤማውያን እንደሚበቀሉ ዝተዋል። ስድሳ ፍልስጤማውያን የተገደሉበትንና ሁለት ሺህ ሰባት መቶ የቆሰሉበትን ይህንን ጥቃት የተባበሩት መንግስታት ባለሥልጣናት የጭካኔ አድራጎት ሲሉ አውግዘውታል። ትናንት ለቀብር የወጡት ፍልስጤማውያን ሐዘንተኞች በመንፈስና በደም ሰማዕትነታችሁን እንጠብቃለን እያሉ ዘምረዋል። በጋዛና በእስራኤል አዋሳኝ አካባቢዎችና በዌስት ባንክ ትናንትም ፍልስጤማውያኑ በወታደሮቹ ላይ ድንጋይ ሲወረውሩና እሳት ሲያቀጣጥሉ ወታደሮቹ አስለቃሽ ጋዝ ሲተኩሱባቸው እንደነበረ ተገልጿል። በትናንት ግጭቶች ቢያንስ ሁለት ፍልስጤማውያን መገደላቸው ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው ድንበሮቿን የማስከበር መብት እንዳላት በመግለጽ እርምጃውን የተከላከሉ ሲሆን ዩናይትድ ስቴትስ ደግሞ ቀደም ሲል በሽብር ድርጅትነት የፈረጀችው ጋዛን የሚያስተዳድረው ሐማስ ተቃውሞዎቹን ማነሳሳቱን በመግለጽ በፍልስጤማውያኑ ላይ የተፈጠረው ግድያ እንዲጣራ ለጸጥታ ጥበቃ ምክር ቤቱ የቀረበውን የውሳኔ ሐሳብ ረቂቅ አግዳለች። የፍልስጤሙ ፕሬዚደንት መሐሙድ አባስ የእስራኤልን እርምጃ ጭፍጨፋ ሲሉ ጠርተውታል። አድማጮቹ፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ባለፈው የካቲት ሶሪያ ውስጥ የደረሰው የኬሚካል ጥቃት በክሎሪን ጋዝ የተፈጸመ ነበር የሚል ድምዳሜ ላይ መድረሳቸውን የዓለም አቀፉ የኬሚካል ጦር መሳሪያዎች እገዳ ድርጅት መርማሪዎች አስታወቁ። ቡድኑ ምርመራውን ያካሄደው ከጤና ሠራተኞችና ከእማኞች የምስክርነት ቃሎችን በመሰብሰብ እንዲሁም ጥቃቱ ከተፈጸመበት ከኢድሊብ ክፍለ ሀገር ሳራቄብ አካባቢ ናሙናዎችን በመውሰድ እንደሆነ ተገልጿል። በወቅቱ ጥቃቱ የተፈጸመባቸው ሲቪሎች የመተንፈስ ችግርና በልብሶቻቸው ላይ የክሎሪን ሽታን ጨምሮ ለክሎሪን ጋዝ የመጋለጥ ምልክት ያሳዩ እንደነበር የሕክምና ባለሙያዎች ማረጋገጣቸውን ቡድኑ አስታውቋል። ጥቃቱን ያደረሱት የሶሪያው ፕሬዝደንት ባሻር አል አሳድ ኃይሎች ናቸው ሲሉ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ መክሰሳቸው ይታወሳል። የሶሪያ መንግሥት ግን ኬሚካል የጦር መሳሪያ አለመጠቀሙን በተደጋጋሚ ሲያስተባብል ይሰማል። ሰሜን ኮሪያ ብቻ የኒውክሌር መሳሪያ ባለቤትነቷን እንድትተው ለማስገደድ ዩናይትድ ስቴትስ የምትሞክር ከሆነ በፕሬዚደንት ትራምፕና በሰሜን ኮሪያዋቻቸው ኪም ጆንግ ኡን መካከል በመጪው ወር ሊደረግ የታቀደውን ስብሰባ ልትሰርዝ እንደምትችል ፒዮንግያንግ አስጠንቅቃለች። ሪፖርተራችን ማይክል ብራውን ያጠናቀረውን ዘገባ አዳነች ፍስሀ አቀርበዋለች። ዩናይትድ ስቴትስ ሰሜን ኮሪያ ብቻ የኒውክሌር መሳሪያዋን እንድትተው መጠየቁን የምትቀጥል ከሆነ እንደ አውሮፓ አቆጣጠር ሰኔ 12 ቀን ሲንጋፖር ላይ ለማካሄድ በታቀደው የመሪዎቹ ጉባኤ በመገኘቱ ጥያቄ ላይ ልታስብበት ትገደዳለች የሚል መግለጫ ዛሬ ኬሲኤንኤ በተባለው የሰሜን ኮሪያ ኦፊሴላዊ ዜና አገልግሎት ላይ በወጣው መግለጫ ዝታለች። ሰሜን ኮሪያ ዛሬ ከደቡብ ኮሪያ ጋር ሊካሄድ ታቅዶ የነበረውን የከፍተኛ ደረጃ ንግግርንም ሳይታሰብ ሰርዛለች። ምክንያት ያደረገችው ዩናይትድ ስቴትስና ደቡብ ኮሪያ የሚያካሄዱትን የጋራ ወታደራዊ ልምምድ ነው። ወታደራዊ ልምምድ ማካሄድ ሰሜን ኮሪያን ለመውረር የሚደረግ ልምምድና ትንኮሳኑ ሲል ኬሲኤንኤ ዘግቧል። የደቡብ ኮሪያ የውህደት ሚኒስቴር ቃል አቀባይ ባይክታ ሆዋን ታዲያ ያሳዝናል ብለዋል። ብ ም አውሰሜን ኮሪያ ሁለቱ ኮሪያዎች በሚኒስትሮች ደረጃ ሊያካሂዱት የነበረውን ንግግር ለማዘግየት መወሰኗ ያሳዝናል። እንደ ምክንያት ያቀረበችው ደቡብ ኮሪያና ዩናይትድ ስቴትስ በህብረት በአየር የሚያካሂዱትን ዓመታዊ ወታደራዊ ልምምድን ነው። ይህ ደግሞ እንደ አውሮፓን አቆጣጠር ባለፈው ሚያዝያ 27 ቀን ፓሙንጆም ላይ የተፈረመውን ስምምነት መንፈስ የሚጻረር ነው። ሁለቱ ኮሪያዎች ዛሬ ሊያካሂዱት የነበረው ንግግር በመሳሪያ ቅነሳና የኮሪያን ጦርነት በኦፊሴል በማቆም እቅድ ላይ የሚያተኩር እንደነበር ደቡብ ኮሪያ ዛሬ ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት ሰሜን ኮሪያ ወታደራዊን ልምምድ የምትቃወም መሆኗን የሚገልጽ ኦፊሴላዊ መግለጫ ዩናይትድ ስቴትስ አልደረሳትም ብለዋል። ኪም ጆንግ ኡን ከዚህ ቀደም ዩናይትድ ስቴትስና የኮሪያ ሪፐብሊክ በህብረት የሚያካሄዱት ወታደራዊ ልምምድ መቀጠልንና አስፈላጊነትን በሚመለከት እንደሚረዱ ገልጸው ነበር። እኮ አስቀድሞ የታቀዱና ህጋዊ ልምምዶች እኮ ናቸው። ከሰሜን ኮሪያ ጋር ለረጅም ጊዜ የሰሩ ሰዎች ግን የኪም ስርወ መንግስትን ሊያናጋ ይችላል ብለው የሚያምኑት ዲፕሎማሲያዊ ድርድርን ለማሰናከል የሚፈልጉ አክራሪዎች እንዳሉ ይናገራሉ። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። እስክንድር ነጋን በስቱዲዮችን አነጋግረናል። ጋዜጠኛ ብቻ መሆን ነው ፈልገው፣ ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝ፣ ጠልፎ አስገባኝ ትግል ውስጥ ለምን ዲሞክራሲ በሌለበት ሁኔታ አምባገነናዊ ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው። ከእስክንድር ነጋ ጋር ያደረግነው ውይይት በሁለተኛው አጋማሽ የመጀመሪያው ቅንብራችን ነው። ጠብቁን። አሁን የዕለቱ አብይ ርዕስ ይቀርባል። አንጋፋውን የህዝባዊ ወያነ ሀርነት ትግራይ መስራች አባል ስብሀት ነጋን ጨምሮ አምስት ከፍተኛ ባለስልጣናት በጡረታ እንዲገለሉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት አስታውቋል። እነዚህ የመንግሥት ባለሥልጣናት ረዘም ላሉ ዓመታት በተለያዩ ኃላፊነቶች ያገለገሉ ናቸው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል። የጠቅላይ ሚኒስትር ጽፈት ቤት ያወጣውና በተለያዩ የመገናኛ ብዙኃን የተጠቀሰው መግለጫ እንዳለው በጡረታ እንዲያርፉ የተደረጉት አምስት ከፍተኛ ባለስልጣናት ናቸው። ከእነዚህ አንዱ ደግሞ አንጋፋው የህወሓት መስራች አባል አቶ ስብሀት ነጋ መሆናቸው ተጠቅሷል። ይህ ውሳኔ ይፋ እስከተደረገበት ቀን ድረስ አቶ ስብሀት የመንግስታዊው ሀሳብ አመንጭ ተቋም ቲንክ ታንክ ማለትም የውጭ ግንኙነት ስትራቴጂ ጥናት ኢንስቲትዩት ዋና ዳይሬክተር በመሆን ሲያገለግሉ ቆይተዋል። በጡረታ እንዲያርፉ ተደረጉ የተባሉት ሌሎች ባለስልጣናት በፖሊሲ ጥናትና ምርምር ማዕከል ሲያገለግሉ የቆዩት ዶክተር ካሱ ይላላ በተቀናጀ የመሬት አጠቃቀም እቅድና ፖሊሲ ዝግጅት ፕሮጀክት ሲያገለግሉ የቆዩት አቶ በለጠ ታፈረ፣ በንግድና ኢንዱስትሪ የፖሊሲ እቅድ አፈጻጸምና ክትትል ሲያገለግሉ የቆዩት አቶ ታደሰ ኃይሌና ና በፖሊሲ ምርምር ማዕከል ሲያገለግሉ የቆዩት አቶ መኮንን ማን ያዘዋል ናቸው። ለበርካታ ዓመታት በመንግስት የኃላፊነት ቦታዎች ሲያገለግሉ የቆዩትን በጡሮታ የማሳረፉ ስራ እንደሚቀጥልም የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጽሕፈት ቤቱ በዚሁ መግለጫ በሀገሪቱ እየተካሄደ ያለው ሪፎርም የተሳካ እንዲሆን የማድረጉ ስራ፣ እንደዚሁም ለሕዝቡ የልማትና ለውጥ ፍላጎት ተገቢ ምላሽ የመስጠቱ ተግባር ተጠናክሮ እንዲቀጥል የሚያግዙ እርምጃዎች እየተወሰዱ መሆኑን ጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ እያካሄዱት ያለው የካቢኔ ለውጥ ከእነዚህ እርምጃዎች እንደሚመደብ አስረድተዋል። ጠቅላይ ሚኒስትሩ የተለያዩ የመንግስት ተቋማት በአዳዲስ ኃላፊዎች እንዲመሩ በማድረግ ላይ እንደሚገኙም አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድርን። የጠቅላይ ሚኒስትሩ እርምጃ ለውጥ ለማምጣት አስፈላጊ ነው ሲሉ አንድ የፖለቲካ ምሁር ሲገልጹ፣ ከተነሱት ባለሥልጣናት ደግሞ ጡረታቸውን በጉጉት ሲጠብቁት የነበረ በመሆኑ በጸጋ እንደተቀበሉት እየተናገሩም አሉ። ሄኖክ ሰማግዜር የሚከተለውን ዘግቧል። በጠቅላይ ሚኒስትር አብይ አህመድ ጽፈት ቤት በጡረታ እንዲያርፉ የተገለሉት ባለፉት ሶስት አስርት ዓመታት ውስጥ በከፍተኛ የኢህአዴግ መንግሥት ባለስልጣንነት ሲያገለግሉ የቆዩ ናቸው። ከእነዚህም መካከል አቶ ስብሃት ነጋ አቦይ ስብሃት ከትግል ዘመን አንስቶ የህወሀት የፖለቲካ አባት መሪ ተደርገው የሚወሰዱ ሲሆን በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከፖለቲካና ከህዝብ አመራር እንዲያርፉ በጡረታ መወሰኑ ተገልጿል። ሌሎቹ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘመን የኮንስትራክሽን ሚኒስትር ሆነው ያገለገሉት የደቡብ ህዝቦቹ አቶ ካሱ ይላላ፣ አቶ በለጠ ታፈረ፣ አቶ መኮንን ማንያዘዋል እና በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ለረጅም ጊዜ በመሪነት ያገለገሉት አቶ ታደሰ ኃይሌ ይገኙባቸዋል። አቶ ታደሰ ኃይሌ ውሳኔውን አረጋግጠው በጸጋ እንደተቀበሉት ነው ያብራሩት እኔ አሁን በጡረታ እንድወጣ የተደረገው አንደኛ፣ ከጡረታ መውጣት ከነበረብኝ ረጅም ዓመት ያው ከአምስት ስድስት ዓመት በላይ አገልግያለሁ። ያው ስለተፈለገ ለመስፋት እና የነበረውን እንዳይቋረጥ ከሚል ነበረ እንትን የሚካሄደው። ስለዚህ እንዲያውም መውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴ በሆነ ለቀጣይ ስራዬ ምቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት። በመቆየቴ ያው ብዙ ጫና ነበረብኝ ፐርሶናሊ። ስለዚህ ይሄ በጣም ነው የተቃለበልኝ ለማለት እችላለሁ። አቶ ታደሰ ለረጅም ጊዜ በመንግስትና በህዝብ አገልግሎት ከቆዩ በኋላ እንግዲህ ወደ ጡረታው እየሄዱ ነውና ችን የመጨረሻ ድል ስጦት ሀገሪቱ በፍጥነት እያደገችበት ባለ ጊዜ በሚኒስትርነት አገልግለዋል። በአንጻሩ ደግሞ በሰብአዊ መብት ይዞታ የሚወቀስ በዓለም አቀፍ ድርጅቶች የፖለቲካ ምህዳሩን በማጥበብ የሚወቀስ መንግስት አስተዳደር ውስጥ አገልግለዋል እና ለእርሶ በየቀኑ የሚያበረታውት ምንድን ነበር? በአገልግሎት ዘመኖትስ አይምሮት ውስጥ የሚፋጩ አንዳንድ ጊዜ የማይቀበሏቸውስ ነገሮች ምን ነበሩ? በጠቅላላ ባስተዳደሩ ህብረተሰብ ይወቀስ የነበረ ምህዳሩን ያጠብ ነበረ የሚለው እኔ ለመቀበል ይቸገራሉ። ምንጊዜም በልማት በእድገት ላይ ያለን ስለሆነ ማንኛውም በእድገት ያለ ሀገር ሁሉም ነገር አልጋ ባልጋ አይደለም እና ልማትን የሚተረጎመው ችግሮችንም ብንቻሉ እንጂ እሱንም እየቀረፍ እየሳገን እያደግ እንድንሄድ ነው እንጂ ልማት ሲምፕል ቢሆን እና በፍላጎት ብቻ የሚመጣ ከሆነ ቀላል ነው ማለት ነው። ስለዚህ በልማት ጎዳና የዛም ደግሞ በእድገት ጎዳና ያለች ሀገር ምንጊዜም ቢሆን ቅፋት መኖሩ አይቀርም። ቻለንጆች አሉ፣ የልማት ቻለንጆች ናቸው። ስለዚህ እዚህ ላይ ቻለንጆችንም እየታገል ከጊዜ ወደ ጊዜ ደግሞ በድምር እያደግ ንግል መሄድ ነው እና በዚህ ውስጥ ሆነህ ነው እዚህ ላይ አንዱን ቻለንጅ አልፈህ ሌላውን ስትሻገር ነው ልማት የልማት ትርጉም። ስለዚህ ያስራ የሚችል ወይ የጠበበ ነገር ነበረ ብሎ ለማሰብ አልችልም እኔ የሄድንበት ጉዞ ከጓዶቼ ጋር በመሆን ኢንተረስቲንግ ነበረ። አሁንም ቢሆን ብዙዎችን ያው ረጅም ነው ለማለት ነው የምፈልገው። በጣም ነው የማመሰግነው አቶ ታደሰ ኃይሌ ለረጅም ጊዜ በኢትዮጵያ በተለይ በንግድና በኢንዱስትሪ ፖሊሲ አመራር ላይ በመንግስት ባለስልጣንነት፣ በሚኒስትርነት፣ በሚኒስትር ዴታነት ያገለገሉ ናቸው። በጣም አመሰግናለሁኝ ለሰጡን ማብራሪያ። መልካም ጡረታ እመኛለሁ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲና በሌሎች የትምህርት ተቋማት የፖለቲካ ፍልስፍና መምህር ናቸው። ጠቅላይ ሚኒስትር አብይ አህመድ በጡረታ ያገለሏቸው በተለያዩ የምርምርና ጥናት ተቋማት እንደዚሁም በጠቅላይ ሚኒስትሩ ቢሮ በአማካሪነት በአሁኑ ወቅት ያገለግሉ የነበሩ ባለስልጣናትን በጡረታ መገለል እንዴት ያዩታል ብዬ ጠይቄያቸው ነበር። ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ፣ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር፣ የድሮውን አመራር ይዘው ሊቀጥሉ አይችሉም። ይሄ ሲምቦሊካሊም ለውጥ መደረግ አለበት እና አቦይ ስብሀት እና አቦይ ጸሀዬ የህወሓት ሊጋባዎች መነሳት ነበረባቸው ያን እያደረጉ ነው ህዝቡም የሚጠብቀው ይሄንን ነው አሁን የህዝብ ድጋፍ በትልቁ ባለበት ሁኔታ ላይ እሳቸው ቦልድ የሆነ የበር ያለ እንቅስቃሴ ያካሄዱ ነው ያለው እና ህዝቡ በጣም ደስ ብሎታል እንደነ ካሱ ይላል አይነት በጣም ሀዋታዊ የሆኑ ግለሰቦች ሌሎችም አሉ። ምንም እንትን የለውም ትክክለኛ ነገር ነው ያለው። ይሁን ሁለት ቦታ ላይ ነው ስልጣን የሚያርፈው፣ አንድ ጠረጴዛ ዞራ ላይ ያሉ ባለስልጣናት፣ ሁለት ደግሞ ብረቱን የጨበጡት ሹመኞች ላይ ነው። አሁን መጀመሪያውን ጀምረዋል ወደ ሌላ ይሸጋግራሉ የሚል እምነት አለን። ጉልበት እና ብረት አለበት አካባቢ ስለዚህ የጠቅላይ ሚኒስትር አብይ አህመድ በተለይ በኢህአዴግ የድርጅታዊ ስልጣንና መዋቅሩን እንደዚሁም የስልጣን ማዕከላትን እየቀየሩ ነው ነው የሚሉት። ለምንድን ነው ይሄስ መደረግ ያለበት በእርስ እይታ? ምንም በቃ ይሄ መቀየር አለበት። ለምን እሳቸው በኢህአደግ ብቻ የተሰየሙ አይደሉም። የህዝብ ግፊት፣ በተለይ የኦሮሞና የአማራ ህዝብ እንቅስቃሴና ዋጋ የከፈለበትን ስልጣን የጨበጡ ስለሆኑ እንደዚህ ገብቶ ያወጣቸውን ህዝብ ታሳቢ በማድረግ ነው እና የራሳቸውን ልዕልና ማሳየት አለባቸው። በጎ ይዘዋል። ሰው ካለው ወጥቆ ፕሮጀክት ልትሰራች ግልጽ ነው እና እሳቸውም ቢሆኑ ዝም ብሎ የድሮ ቅጥያ ናቸው ወይስ አይደሉ የምንለው መልስ ምንድን ነው? ቅድም እንዳልኩ እንደዚህ አይነት እንቅስቃሴ እንደዚህ አይነት ለውጥ በምናይበት ጊዜ ነው። ዝሙ እየተከተለ ነው ላሉ። እሺ፣ በጣም ነው የማመሰግነው ዶክተር ዳኛቸው አሰፋ በተለያዩ ዩኒቨርሲቲዎች የፖለቲካ ፍልስፍና መምህር ናቸው። አመሰግናለሁ ለሰጡኝ ማብራሪያ መልካም ጊዜ ይሁን። እኛም ሄኖክና፣ እንግዶቹ እናመሰግናለን። አድማጮች፣ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ከግብፅና ከሱዳን ጋር የተካሄደውና ሌሊት ዘጠኝ ሰዓት ላይ የተጠናቀቀው የሦስትዮሽ ውይይት ውጤት ማስገኘቱን ኢትዮጵያ አስታውቃለች። የሦስቱ ሀገሮች ሳይንቲስቶች የህዳሴውን ግድብ አሞላል በጋራ እንዲያጠኑ ከመግባባት ተደርሷል። ሌሎች ስምምነቶች ደግሞ በማሳያነት ተጠቅሰዋል። በዚህም ላይ እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በህዳሴው ግድብ ላይ ለመነጋገር በአዲስ አበባ የተሰባሰቡት በትናንትናው እለት ነው። እኩለ ቀን ላይ የተጀመረው ስብሰባ እስከ ሌሊት ዘጠኝ ሰዓት መቀጠሉም ተጠቅሷል። የትናንቱ ስብሰባ ሶስቱ አገራት በተለይም ኢትዮጵያና ግብጽ ወደ ውይይት መመለሳቸውን በድጋሚ ያረጋገጠ ነው። ይህ ብቻ ግን አይደለም፤ ውጤትም ተገኝቶበታል ይላሉ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ሚኒስትሩ በተለይ ለአሜሪካ ድምፅ እንዳሉት ሚኒስትሩ በተለይ ለአሜሪካ ድምፅ እንዳሉት ግብጽ በህዳሴው ግድብ አሞላል ላይ ያላት አቋም መለሳለሱና ጉዳዩን በጋራ እንዲጠና መስማማቷ ከተገኙት ውጤቶች አንዱ ነው። መግድቡ አሞላል እና ኦፕሬሽን በአሞላሉ ጊዜ ያለው ኦፕሬሽን ሩልስ ላይ በማተኮር መሪዎችን በሰጡት አቅጣጫ መሰረት እዛ ላይ በማተኮር ከሶስቱም ሀገሮች አምስት አምስት ሳይንቲስቶች ስለዚህ ጉዳይ የሚያውቁ ሞዴል መስራት የሚችሉ፣ ነገሩን በጥልቀት መረዳት የሚችሉ ተዋተው በጋራ አገሮቹ ያላቸውን ሁሉም ሀገር ሰርቷል። እኛም ሰርተናል። የሰራነውን በመሰረቱ ነግረናቸዋል። እንዴት እንደምንሞላ ያውቃሉ። በእኛ ጥናትና ዲዛይን መሰረት ያ ለእኛ ገዢ ነው። ነገር ግን የተለየ እንግዲህ ዋናው የጥናቱም፣ ሰፊውም ጥናት ሊያየ የሚችለው የተለዩ አማራጭ ሀሳቦች፣ የተሻሉ አማራጭ ሀሳቦች በአሞላሉ ላይ ሊመጡ ከቻሉ እነሱን ለመያዝ ነው፣ ኮንሲደር ለማድረግ ነው። የአሞላሉ ግብጽ የግድቡን አሞላል በተመለከተ የሚደረግ ጥናት በሌላ ሶስተኛ አካል እንዲካሄድ ስትጠይቅ ቆይታለች። የትናንቱ ስምምነት ግን ከእንደዚህ አይነቱ አቋም ወጣ ያለና ወደ ትክክለኛው መስመር የተገባበት ነው ብለዋል ሚኒስትሩ። ሚኒስትሩ እንዳሉት ሶስቱ ሀገራት የሚያቋቁሙት የአጥኚዎች ቡድን የደረሰበትን ድምዳሜ በሦስት ወራት ውስጥ ያቀርባል። በህዳሴው ግድብ ላይ የተጽዕኖ ጥናት የሚያካሂድ ቢአርኤል የተባለ የፈረንሳይ ኩባንያ በሶስቱ ሀገራት መቀጠሩና ስራውንም እያከናወነ እንደሚገኝ ይታወቃል። የዚህ ኩባንያ ስራ ግን ሰፊና አዲስ ከሚቋቋመው የአጥኚዎች ቡድን የተለየ መሆኑን ሚኒስትሩ ጠቁመዋል። ያኛው አሞላሌም አንዱ አካል ቢሆን ንስ ክፍል ቢሆንም ብዙ ነገሮች ነው፣ ሰፋፊ ነገሮች ነው። ያንን እስኪያጠና ጊዜ እንደሚወስድ ሁሉም ሰው ይገምታል። ለመስማማትም ረጅም ጊዜ ስለፈጀ ጥናቱ ደግሞ መጥቶ ጥናቱ እየተገመገመ በተለያዩ ደረጃዎች ውጤቱም ተገምግሞ ሁሉም ነገሮች ሲስማሙበት ነው የሚቀበሉት። ያ ረጅም ጊዜ ይፈጃል። ይሄኛው ግን ሳይንስ ነው፣ ሳይንስ ድሪቨን ነው፣ ሞዴል ነው የሚሰራው። ቁልጭ ያለ መፍትሄ ሀሳቦች ነው የሚያመጣው፣ የተለያዩ መፍትሄ ሀሳቦች ከዛ ውስጥ ለመምረጥ ያስችልን ይሄ ቢሆን ይህንን ችግር ያመጣል በውሃው ላይ ብቻ በማተኮር ማህበራዊ ና አካባቢ የመሳሰሉት ውስጥ ከተገባ ረጅም ጊዜ ይፈጃል ዳታውን ራሱን ለመሰብሰብ ስለዚህ በፍጥነት የሚመጣ በምን ያህል ጊዜ እንዲያጠኑ ነው ለምሳሌ መመሪያ መሰጧቸው ሶስት ወር ኦገስት ፊፍቲን ድረስ ውጤት እንዲያመጡ ነው የተቀመጠው ትናንት ከስምምነት የተደረሰበት ሌላ ነጥብ ይኸው የፈረንሳይ አማካሪ ቡድን ከአራት ወራት በፊት አቅርቦት የነበረው የመነሻ ሪፖርት ጉዳይ ነው ኢትዮጵያና ሱዳን በሪፖርቱ ላይ አስተያየት እንዲቀርብና ማሻሻያ እንዲደረግ ሲጠይቁ ቆይተዋል። ይሄም ቀደም ሲል ሶስቱ ሀገራት ከመግባባት ከደረሱበት የጥናቱ አካሄድ ጋር የሚሄድ መሆኑን ነው ሲጠቁሙ የቆዩት። ግብፅ በበኩሏ ሪፖርቱ ያለማሻሻያ እንዲጸድቅ ስትጠይቅ ቆይታለች። የሶስቱ ሀገራት ውይይት ባለፈው ሚያዝያ እስከቀጠለበት ድረስ ለአራት ወራት ተቋርጦ የቆየው በዚሁ ርዕስ ምክንያት በተፈጠረ አለመግባባት መሆኑ ይታወሳል። ዶክተር ኢንጂነር ስለሺ በቀለ እንደሚሉት ግን በትናንትና ውይይት በዚህ ርዕስ ላይ ከመግባባት ላይ ተደርሰዋል ሶስቱም ሀገራት በአማካሪ ድርጅቱ የመነሻ ሪፖርት ላይ ያላቸውን ጥያቄ እንዲያቀርቡ ከስምምነት ተደርሰዋል ነው ያሉት። ሶስቱም ሀገሮች በተለየ ሁኔታ በአንድ ደብዳቤ ነገር ግን ደግሞ የየራሳቸውን ጥያቄዎች ይላኩ፣ ለአማካሪ ድርጅቱ እድል ይሰጠው፣ መልስ ለመስጠት። ጥያቄዎቹ እርስ በርሳቸው የሚጣረሱም ሊሆኑ ይችላሉ። ሚጣረሱ ምንም አይደለም፣ መልስ ይስጥ፣ ማብራሪያ ይስጥበት፣ ያሰበውን ነገር በፕሬዘንቴሽን መልክ ያቅረበለን፣ ራሱ ወሰን ራሱ ምላሽ ይስጥበት እያንዳንዳችን በጣም ቫሊድ የሆኑ ጥያቄዎች ስለሆኑ የእነኛ ላይ መልስ ሲስተም የሚል ይዘን ነው እንግዲህ በጋራ የጋራ ደብዳቤ ለኮንሰልታንቱ እንዲላክ፣ ነገር ግን አንዱ የአንዱ ውስጥ ጣልቃ ሳይገባ ጥያቄዎቹ ይተላለፉ። እነኚህ ጥያቄዎች ከተላለፉ በኋላ በጁን 18ቱ 19 አሁን በሰኔ ውስጥ ምላሹን ይዞ እንዲቀርብ የጋራ ስምምነት አድርገናል ማለት። የሶስቱ ሀገራት ሚኒስትሮች የሶስትዮሽ የመሠረተ ልማት ፈንድ ለማቋቋም መስማማታቸውም ተገልጿል። የሶስቱ ሀገራት መሪዎች በአመት ሁለት ጊዜ እንዲገናኙ ከመግባባት ላይ መደረሱም ተመልክቷል። እናም በአጠቃላይ በአራት ጉዳዮች ላይ ከስምምነት መደረሱ ነው የተጠቀሰው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዳሉት ደግሞ ስምምነቶቹ ለኢትዮጵያ ብሔራዊ ጥቅም ወሳኝ ናቸው። የመጣንበት ርቀት ብዙ ነው። ብዙ ርቀት መጥተናል። መነጋገር ችለናል። ላንግባባ እንችላለን ላለመስማማት እየተስማማን ግን መነጋገር እንችላለን። አሁን የኢትዮጵያ የውጭ ጉዳይ ሚኒስትሮች የግብጽ የውጭ ጉዳይ ሚኒስትር፣ የሱዳናቻቸው የውሃ ሀብት ሚኒስትሮች ኤክስፐርቶች ይነጋገራሉ። አዲስ አበባ ይነጋገራሉ፣ ካይሮ ይነጋገራሉ፣ ካርቱም ይነጋገራሉ። ላይስማሙ ይችላሉ፣ ግን በሰለጠነ መንገድ ይነጋገራሉ። የሚስማሙባቸው ጊዜዎች አሉ። ትናንት አዲስ አበባ ላይ የተደረሰው ስምምነት የዚህ አንደኛው ማሳያ ሊሆን ይችላል። ስለዚህ ምንድነው ረዥም ጊዜ ወሰደው ለሚለው አንደኛው ያለፈ የጥርጣሬ ታሪካችን፣ አንደኛው ሁለተኛ ውሃን በመሰለ ፖለቲካ ውስጥ የሚካሄድ ድርድር አልጋ ባልጋ አይደለም። ብዙ ጉዳዮች ይነሳሉ፣ ይወድቃሉ። ሰጥቶ ለመቀበል እግር መጎተት ይኖራል። ስለዚህ እነዚህ ናቸው ሁለቱ ምክንያቶች ሊባል የሚችል ውይይቱና ድርድሩ ከዚህ በኋላም እንደሚቀጥልም ቃል አቀባዩ ጠቅሰዋል። ሲደመር ሲቀነስ እንግዲህ የኢትዮጵያን ብሔራዊ ጥቅም ያስጠበቀ ውጤት ተገኝቷል። ይህ ማለት ግን የትላንትና ውጤት በቃ አለቀ ከህዳሴ ግድብ ጋር በተያያዘ ያሉ ልዩነቶች እስከ ወዲያኛው ተፈተዋል፣ ከዚህ በኋላ ችግር አይኖርም ማለት አይደለም። ትላንት የተስማማንባቸው ጉዳዮች ራሳቸው ከዚህ በኋላም የሚያነጋግሩ ናቸው። እንዴት እንሄድበት፣ ምን እናድርግ በሚሉ ጉዳዮች ላይ ቀጣይ ውይይት ይኖረናል። ትልቁ ነገር የሱዳኑ የውሃ ሀብት ሚኒስትር ሙታዝ ሙሳ እንዳሉት ለአስጨራሽ ውይይት ነው የተካሄደው ትልቁ ስኬት የሶስተኛ ወገን ወይም አካል የውጭ ጣልቃ ገብነት ሳይኖር በጋራ ጉዳዮችን መፍታት እንደሚችሉ ሶስቱም ሀገሮች ከመግባባት የደረሱበት ለሌላው የዓለም አቀፍ ማህበረሰብም ልምድ የተሰጠበት መድረክ ተደርጎ የሚወሰድ ይሆናል። በትናንትናው የሶስትዮሽ ውይይት ላይ የተሳተፈውን የግብፅ የልኡካን ቡድን የመሩት የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው መወያየታቸውም ተገልጿል። ይህንኑ ያረጋገጡት አቶ መለስ ዓለም ዝርዝር ማብራሪያ ግን አልሰጡም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የመጨረሻው የመጽሔት ርዕስ ወደ ኬንያ ይወስደናል። ፕሬዚዳንቱ ኡሁሩ ኬንያታ በኮምፒውተርና በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመቆጣጠር የሳይበር ደህንነት አዋጅ አጽድቀዋል። አዋጁ ተጨባጭ ያልሆነ መረጃን የሚያሰራጩ ግለሰቦች ወይም ድርጅቶች አምስት ሚሊዮን የኬንያ ሺሊንግ ወይም ሁለት ዓመት እስራት እንደሚቀጡ ይደነግጋል። የናይሮቢ ዘጋቢያችን ገልሞ ዳዊት ተጨማሪ አለው። በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመቆጣጠር የወጣውን የሳይበር ደህንነት አዋጅ ህጋዊ እንዲሆን የኬንያው ፕሬዝዳንት ፕሬዚዳንት ኡሁሩ ኬንያታ በፊርማቸው ያጸደቁ ሲሆን አዋጁን ተላልፎ ወንጀል በሚፈጸሙ ሰዎች ላይ እስከ 25 ሚሊዮን የኬንያ ሺሊንግ የሚያስቀጣ ቅጣት ደንግጓል። አዋጁ በመረጃ ነጻነት ላይ ጫና ሊያሳርፍ እንደሚችል በመግለጽ በኬንያ ያሉ ጦማሪዎች፣ ለሚዲያ ነጻነት የሚሟገቱ ግለሰቦችና ድርጅቶች እየተቹት ይገኛሉ። ይህ ትላንት በኡሁሩ ኬንያታ የጸደቀው አዋጅ ተጨባጭ ያልሆነ መረጃ የሚያሰራጩ ግለሰቦችና ድርጅቶች ላይ የሁለት ዓመት እስራት ወይም የአምስት ሚሊዮን የኬንያ ሺሊንግ ቅጣት እንደሚቀጡም ደንግጓል። ሮበርት ታላይ ጡማሪ ነው። ሲጀምር ኬንያ ስለ ነጻ ፕሬስ በግልጽ የሚያስቀምጥ ሕገ መንግሥት እያላት ለምን ይህ አዋጅ እንደተፈለገ ግልጽ አይደለም ይላል። አክሎም በተለይ በመረጃ ነጻነት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ያለውን ስጋት ገልጸዋል። ሕጉ የመረጃ ነጻነትን የሚያግድ ነው። የሚዲያ ነጻነትን ያን ያህል ባአግድም፣ በአሁኑ ጊዜ እውነተኛው ሚዲያ በእጁ ስልክ የያዘ ግለሰብ ነው። በዚህ ህግ የሚጎዳው ይሄው ግለሰብ ወይም ሚዲያ ነው። ከሆነ ዓመት በፊት ከጓደኛ ጋር ሆነን አንድ የሙስና ክስ ወደ ፍርድ ቤት ወሰድን። በዚያን ጊዜ መንግሥት ወንጀሉን ስለ መመርመር ሳይሆን ያስጨንቀው የነበረው መረጃውን እንዴት እንዳገኘን ነበር። አሁን እንግዲህ መንግሥት እነኝህን ሰዎች ነው በሕጉ ሊጫናቸው ያለው ለሮበርት አሳሳቢ የሆነው ሌላ ጉዳይ መንግስት በኢንተርኔት አጠቃቀም ላይ ቁጥጥር የሚያበዛ ከሆነ ዜጎች ከዲጂታል አጠቃቀም ራሳቸውን ሊያገሉ የሚያስገድድ ተግባር መሆኑና እየጎለበተ ያለው የኬንያ ዲሞክራሲም በዚህ እርምጃ ይጎዳል የሚል ስጋት አለው። የኬንያው ዴይሊ ኔሽን ዛሬ በዘገባው ስለተላለፈው አዋጅ የጋዜጠኞች መብት ተሟጋች ሲፒጄ የአፍሪካ ተወካይ አንጄላ ኩንታል ጠይቀው፣ ሚስስ ኩንታል የተላለፈው ህግ ነጻ ፕሬስንና ጋዜጠኞች ላይ ያነጣጠረ ነው ሲሉ ተናግረዋል ሲል ዘግበዋል። የአዋጁን ረቂቅ ያዘጋጀው የኬንያ ኢንፎርሜሽን ና ቴክኖሎጂ ሚኒስቴር ነው። በሚኒስቴር መስሪያ ቤቱ የካቢኔ ኃላፊ ጆ ሚቼሩ ትላንት የተላለፈው አዋጅ ለሁለት ዓመት በላይ ሲዳብር የውቀየ መሆኑን ገልጸው አዋጁ በጋዜጠኞችና መረጃን በነጻ የማግኘት መብት ላይ ጫና አለው ስለተባለው መልስ ሰጥተዋል። ቴክኖሎጂ እየሰራ ነው ላለነው ነገር ሁሉ እንደዋልታ ነው ማለት ይቻላል። ስለዚህ ለእርሱም ህግ ሊኖረን ይገባል። ይሄ ህግ የሚዲያ ነጻነትን ይጎዳል ለሚለው፣ ሕገ መንግሥቱ ስለ ሚዲያ ነጻነት በግልጽ አስቀምጧል። ስለዚህ ይህ አዋጅ ማንኛውንም በህገ መንግስቱ የተቀመጠ ህግን የሚነካ አይደለም። ሚስተር ሙቸሩ አክለው በኬንያ በዚህ ባሳለፍነው ዓመት ከ500 በላይ በኮምፒውተርና በኢንተርኔት አማካኝነት የሚፈጸም ወንጀል ክስ ፍርድ ቤት ቀርቦ ፍርድ ቤት የመቅጫ ህግ ስላልነበረው ወንጀሉን የፈጸሙ ግለሰቦች ሳይቀጡ ቀርተዋል ሲሉ ተናግረዋል። ጦማሪዎች አዋጁን መተግበር ለመንግስት ፈታኝ ይሆናል ቢሉም ሚስተር ሙቸሩ ግን የሚኒስቴር መስሪያ ቤታቸው አዋጁን ተፈጻሚነት በቅርበት እንደሚቆጣጠር ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የምትከታተሉት በ19 ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የተከበራችሁ ሙስሊም ምእመናን፣ እንኳን ለቅዱስ ረመዳን አደረሳችሁ። ወደዚህ የረመዳን ነሺድ እንመለሳለን። ለመሆኑ ረመዳን መቼ ነው የሚጀመረው? ምንድን ነው እና በሌሎችም ጉዳዮች ላይ ወደ አዲስ አበባ ማምሻውን ደውዬ ኡስታዝ መሐመድ ሙስጠፋን አነጋግሬ ነበር። ዋዜማው ገብተዋል፣ ነገ ይጀምራል ኢንሻላህ እሺ፣ ኡስጣዝ ሙሐመድ ሙስጠፋ በቅድሚያ በጣም አመሰግናለሁኝ ለጊዜዎ። እንኳን ለቅዱስ ሮመዳን አደረሶት። አልሐምዱሊላህ አልሐምዱሊላህ አሚን። እስቲ ስለ ቅዱስ ሮመዳን ትንሽ እንገሩኝ። ኢትዮጵያ ውስጥ መቼ ነው የሚጀመረው? ብስሚላ እንሻ አላህ ረመዳን ኢትዮጵያ ውስጥም የሚሆን መላው ዓለም ላይ ነገ ይጀመራል። ምክንያቱም የእስልምና ሃይማኖት የጸሎቱ ስርዓት በተለይ ስፔሻ የረመባኑ ከጨረቃ ጋር የተያዘ ስለሆነ ጨረቃ የምትታይበት ለሊት ዛሬ ነው እና እንሻ አላህ ከነገ ጀምሮ ዞሞ ይጀምራል ማለት ነው። በዚህ የቅዱስ ረመዳን ወር ምንድን ነው ከሙስሊም ምእመናን የሚጠበቀው በመጀመሪያ ደረጃ አላሁ አዘወጀል ወጀል ረመባንን ግድ ያደረገበት ዋናው መሰረታዊ ጉዳይ ለአለኩም ተተቁን ነው የሚለው፣ እኔን ትፈሩት ዘንዳ ነው የሚለው። ማለት መፍራት በመጾም እንዴት ይፈራል የሚለው ጥያቄ በሚነሳበት ጊዜ፣ ሰዎች ምግብ በሚበሉበት ወቅት ውስጣቸው ላይ የሚኖረው የምግብ ጥርቅም ወይም የምግብ ውጤት ጥርቅም ልበሙሉነትን ያመጣ ያመጣባቸዋል። በሚራቡበት ጊዜ ደግሞ ነብሳቸው ስብርትልና ትንሽ ከውስጣቸውም ያለው ነገር ንጥረ ነገሩ ሲቀንስ አምላካቸውን ለማሰብ ይረዳቸዋል። አንዲያ ነው። ሁለተኛ ጸሎት ጾም የሚባለው ጸሎት ከአምላክ ጋር ብቻ በሚስጠር የሚደረግ ነው። አንድ ሰው ተደብቆ ቢበላ ማንም አያይበትም እና ስለዚህ ጾም የተፈለገበት መሰረታዊ ነጥብ ለአለኩም ተጠቆ ነው የሚለው ስለዚህ አላህን ለመፍራት ይረዳል። አንዱ ይሄ ነው። ሙስሊሙ ይሄ አላማው ከሆነ አምላክ ጾም ግድ ያደረግበት አላማ ይህ ከሆነ ሙስሊሙ ማህበረሰቦችን መሰረታዊ ጉዳይ እንዲረዳት አደራ እንላለን። በሁለተኛ ደረጃ ሙስሊሙ ማህበረሰብ ጾም በሚጾምበት ጊዜ የተመቻቸለትን ኑሮ የሚኖረው ማህበረሰብ የተራበውንና ችግርተኛውን እንዲያስብም ጭምር ይረዳዋል። ከጾም ጋር አያይዞ ምጽዋትን አምጥቷል አላህ ዘካ የሚባለውን ስርአት አምጥቷልና ለተቸገሩ ወንድምና እህቶቻችን እንድንረዳም ጭምር እንዲያስታውሰን ነው ጾም የተፈለገው። እነዚህ ሁለቱ መሰረታዊ ነጥቦች ናቸው። ኡስታዝ መሐመድ፣ ለመሆኑ በዚህ የረመዳን ወቅት ወጣቶች ምንድን ነው የሚያደርጉት? ወጣቱም ይሁን ሌላው አካል ረመዳን በሚመጣበት ጊዜ ውስጡ ላይ ያለው የጸሎት ተነሳሽነት በጣም ይጨምራል። በተለይ በተለይ ወጣቱ ጋር ይጨምራል። መስጂዱ በጣም ቢዚ ሆኖ የምናየው በወጣቱ ነው። ለምን ወጣቱ ውስጡ ላይ ወደ አምላኩ የመቅረብ ፍላጎት አለው። ነገር ግን ወጣትነት የሚባለው ነገር ከጸሎት ቦታ አርቆት ነበርና ረመባን ሲመጣ ወትሮውን ሲያሳሰቱት የነበሩ ነገሮች ከሴጣን ጀምሮ እስከ ነፍስያ ስርዓት ይዛሉ እና ወደ መስጂዱ ይመጣሉ። አሁንም ከወጣቱ የሚጠበቀው ይህንን ነው ሀደራ የምንለው ወደ መስጂዱ ከመጡ ደግሞ መስጂድ ማለት ጸሎት ቦታ ስለሆነ ጥሩ ጥሩ ነገርን ስለሚያዛቸው ጥሩ ነገሮችን ይሰራሉና። የትኛውንም ጥሩ የሚባለውን ነገር ከጸሎት ጋር ተያያዥነት ያለውን ወጣቶች ሲሽቀዳደሙበት ያለ መስጅድ ውስጥ በመቀደም ሌሎችም የሚመሰሩት ነገሮች ላይ ሲሽቀዳደሙ እናያለን። ሴቶችስ ምን ማድረግ ይጠበቅባቸዋል? ምንድን ነው የእነሱ ድርሻ ሚና? እንዴት ነው ቅዱስ ሮመዳንን የሚያከብሩት? ያው አላህ ጸሎትን ግድ በሚያደርግበት ጊዜ ሴትንም ወንድንም በእኩልነት ነው ግድ ያደረገው። ሴቶች በብዛት ቤት ውስጥ ነው እና እንደ እስላም ቤት ውስጥ በብዛት እንዲኖሩ ይጠበቃል ይፈለጋልና ዘረመባን ደግሞ ቤት ውስጥ እስከሆኑ ድረስ የሚያጾሟቸው ቤተሰቦቻቸው በእነሱ ምግብ የሚጾሙት ወይም እነሱ በአዘጋጁት ምግብ የሚጾሙ ቤተሰቦች በሙሉ በተፈጠረ ወይም በተቀመሰ ቁጥር ሴቶቹ ተጠቃሚዎች ናቸውን እያላቸው። ስለዚህ ሴቶችን አደራ የምንለው ጸሎታችሁ ወይም ጾም የሚባለውን ነገር በጣም ልዩ ክብደት ሰጥታችሁት ቤት ውስጥ የምታዘጋጁትን ለጾም አላፍጥር የምታዘጋጁትን ነገር እንደሌላ ጊዜ ምግብ ዝም ብላችሁ አታዘጋጁት፣ አደራ ብለን እንላለን። ምክንያቱም ይሄ የጸሎት አንዱ ክፍል ስለሆነ በጸሎት ለጌታችሁ ወይም ማስባችሁ አዘጋጁት ብለን አደራ እንላለን። ሌላው የተጣሉ ሴቶች ካሉ አደራ የምንለው በጣም አጥብቀን አደራ የምንለው ተደዋውለው የሚሆን በአካል ይቅርታ እንዲባባሉ አደራ እንላለን። ረመባን ውስጥ ደግሞ ረመባናቸውን ሊቀንስ ደረጃ ሊቀንስባቸው የሚችል ኔት እና ሚዲያ መሰሉት የሚወጥ የሆኑ ሚዲያዎች መሰሎችን እና ሌሎችንም ነገሮች እንዲጠነቀቁ ሴቱንም ወንድሩም በዚህም አደራ መላለሁ። መቼም ኢትዮጵያ የብዙ እምነቶች ሀገር ነች፣ ብዙ ሃይማኖቶች አብረው የሚኖሩባት ሀገር ነች እና በሃይማኖቶች መካከል ስላለው ሙስሊም ምእመናን ምናልባት የሚጠብቁት ነገር ካለ ከሌሎች እምነቶች ተከታዮች መልእክት ካለት ሙስሊሙ ማህበረሰብ የሚሆን ሌላው የትኛውም የሀይማኖት ሴክተር እስላም የሚለው የትኛውን የሃይማኖት ሴክተር አክብሩ ነው የሚለው የሃይማኖታዊ ገደባችን እንዳለ ነው ያለው። ስለዚህ መተባበሩና መረዳዳቱ ስላለ ሙስሊሙን አንድ ክርስቲያን የሆነ አካል እንኳን አደረሰህ ብለ ሲለው መካከላቸው ላይ ያለውን ትስስር ያሳያልና ሙስሊሙ ያንን ይጠብቃል። እኔ ረሞባን በሚመጣበት ጊዜ ኡፍ የእናንተ ጾም በሚመጣበት ጊዜ ስራ ይቆማ ምናም ብሎ ከሚለኝ አንድ ክርስቲያን ጓደኛዬ መሐመድ እንኳን አደረሰህ ብሎ ቢለኝ የበለጠ ደስ ስለሚለኝ ከክርስቲያኑ የሚሆን ከሙስሊሙ ማህበረሰብ እንኳን አደረሰህ የመባባሉ ባህላችን ኢትዮጵያዊ ፍቅራችንና መቻቻላችን ሲቀጥል እንደነበረውም ሆይ ወይም ከዛ የበለጠ የጎለበተ ነው። ኡስታዝ መሐመድ ሙስጠፋ እንኳን ለቅዱስ ረመዳን አደረሰዎት። አልሐምዱሊላህ አልሐምዱሊላህ። ምድረሱን እንዳገራለን ሁሉ አምላክ በሚፈልገው መልኩ ጾመን አምላክ ያዘጋጀለንንም እንዳምናገኝ አላህ ያደርገን። አሜን። ለእርስዎም ለመላ ሙስሊም ምእመናን ሁሉ መልካም የቅዱስ ረመዳን ወር ይሁን። ማርታችሁ ማርጋችሁ። አሜን

የተከበራቸው ሙስሊም ምእመናን በድጋሚ ረመዳን ሙባረክ። ከዛሬዋ ጨረቃ መውጣት ጋር ዩናይትድ ስቴትስ ውስጥና በመላው ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታይና ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ባወጡት መልእክት የመልካም ምኞት መልእክታቸውን አስተላልፈዋል። ዝግጅታችን ይቀጥላል። አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ከስድስት ዓመት ተኩል እስር በኋላ በቅርቡ የተፈታው ጋዜጠኛ እስክንድር ነጋ እዚህ በዋሽንግተን ዲሲ ስቱዲያችን ተገኝቶ ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂዷል። ቃለ ምልልሱን ያደረገው ከጽዮን ግርማ ጋር ሲሆን ለዛሬ ስለ ቤተሰቡና ጋዜጠኝነት ሙያ የተወያዩበት ይቀርባል። እስክንድር ነጋ በቅርቡ ነው ከእስር የተፈታው፣ ከስድስት ዓመት ተኩል በኋላ ነው ከእስር የተፈታኸው። እንግዲህ ከዛ በፊት ደግሞ ሰባት ጊዜ በተለያዩ ጉዳዮች በተለያዩ ጊዜዎች ታስረሃል። እንኳን ወደ አሜሪካ ድምፅ ስቱዲዮ በሰላም መጣ። በጣም አመሰግናለሁ ጽዮን። በጣም ደስ ይለኛል ስለተጋበዝኩኝ አመሰግናለሁ፣ ክብርም ይሰማኛል። እግዚአብሔር ያክባቸው። እስክንድር ግን ወንደው ወደ ጥያቄው ከመግባታችን በፊት ዋሽንግተን ዲሲ የሚገኘው ቢሮችን ጋብዘንህ ስትመጣ ብዙ ጊዜ እንግዶች ስንጋብዝ እዚህ አካባቢ ሲደርሱ ወተን እንፈልጋቸዋለን። በየቱ ጋ ናችሁ? በየቱ ጋ ነን፣ እዚህኛው መንገድ ላይ ነን እንላለን። አንተ ግን እንደው ልክ እንደ አሜሪካ ድምፅ ሰራተኛ ቀጥ ብለህ በር ላይ ነው ያገኘን። እና ዋሽንግተን ዲሲ እናንተ ያላችሁ ዝምድና ምንድን ነው? ብዙ ዘመን ኖር ያለ ዋሽንግተን፣ እዚች ቢሮ ገብቼ እንባላቅም። እዚህ ፊት ለፊት እንደምታውቂው ሜዳ አለ፣ ሞል አለ። ዋሽንግተን ሞል ይባላል። በጣም ትልቅ ሜዳ ነው። ዋሽንግተን ሞል ላይ የመጣ ሁልጊዜ ጆግ አደርግ ነበረ። በየቀኑ እሮጣለሁ፣ ጠዋት ጠዋት እና እዚህ አካባቢ ኖር ነበረ። ትንሽ ራቅ እዚህ ሰፈር ማለት ነው፣ ትንሽ ራቅ ይላል። ሁሉ ጊዜ ዚህ በኩል አልፎ ነበረ። ስለዚህ ይሄ ሰፈር እኔ በደምብ ማውቀው ሰፈር ነው። ድሮ ሰፈሬ ነው የተመለስኩት። ዋሽንግተንም እኔ ያደኩባት ከተማ አለች። ሳንፎርድ ነው የተማርከው የመጀመሪያ ደረጃ ትምህርትን ከዛ ሀይ ስኩል እዚህ ተምርሃል? የት ነው የተማርከው? እዚህ ዋሽንግተን ዲሲ አካባቢ ነው ወይስ ወደ ሜሪላንድ ነው ብዙ የተማርኩት? አክቹዋሊ ሳንፎርድ ነው ሳንፎርድ የመጀመሪያም ሁለተኛም ደረጃ ትምህርቴን ተምሬያለሁ። እዚህ ደግሞ አሜሪካን ዩኒቨርሲቲ የሚባል አለ እዚህ ዋሽንግተን ዲሲ ውስጥ እዛ ተመሪ ያለ ሃይ ስኩል አልተማርክም እዚ አሜሪካን ዩኒቨርሲቲ ብቻ ነው የተማርከው አሜሪካን ዩኒቨርሲቲ ነው ወደ መጨረሻ ላይ ነው የመጣሁት እስቲ ስለመጣህበት ሁኔታ አቀባበል በጣም ትልቅ ነበረ ብዙ ሰው የመጣበት አቀባበል ነበር እና እንግዲህ ጋዜጣ ላይ ነው ለረጅም ጊዜ የሰራው ጋዜጣ ላይ የሚሰሩ ሰዎች ደግሞ በመልክ አይታዩም አይታወቁም ስለዚህ ስትታሰር የነበረው ሰዎች የሚለዩ የሚያውቁና ስትፈታ ያለው ልዩነት ያለው ይመስለኛል። ና ምን አልክ? ስትወጣ ከኤርፖርት ውስጥ ያን ሁላ ሰው ስታይ በጣም ነው ደስ ያለኝ እልሻለሁ። ግን አንድ ነገር ደግሞ ገነዘባለሁ። ያ አቀባበል በግል ለእኔ የተደረገ አቀባበል አይደለም፣ ለትግሉ የተደረገ አቀባበል ነው። ለሰላማዊ ትግል እኔ ረዥም ዘመን ህይወቴን በሙሉ ያሳለፍኩበት ማለት ነው። ያለፉትን ሁለት አስርት ዓመታት በሰላማዊ ትግሉ ላይ የነበርኩት እና ለዛ የተደረገ አቀባበል ነው። ያንን ግንዛቤ ውስጥ አስገብቼ ነው ደስታ የተሰማኝ እንጂ በግል ለእኔ የተለየ ነገር ስለሰራው ወይም ከሰው የተለየ ዋጋ ስለከፈልኩ የተደረገልኝ አቀባበል ነው የሚል ብዥታ አልነበረብኝም እና የለፋንበት ነገር ፍሬ አስገኝቷል ውጤት አስገኝቷል ረዥም ጊዜ ፈሽቶብናል ግን ኢትዮጵያን ወደ ለውጥ ጎዳና ውስጥ ከቷታሉ የሰላማዊ ትግል ፍሬ ነው እና ያ ዛ ያመጣው ፍሬ በመሆኑ በጣም ደስታ ተሰምቶኛል በነገራችን ላይ ይሄ የሰላማዊ ትግል በሚመለከት ከዚህ በፊት ለተደረገው ብቻ አይደለም አሁንም ገና የሚጠብቀን ሰላማዊ ትግል አለ። የተነሳንበት ሰላማዊና ዲሞክራሲያዊ ሀገር የመገንባት ሂደት ገና አልተጠናቀቀም። ሽግግር ወቅት ላይ ነን። ስለዚህ በአንድ በኩል ይሄ ህዝብ ወጥቶ ሲቀበለን፣ ከዚህ በፊት የከፈላችሁት መስዋዕትነት እውቅና እንሰጣለን፣ ግን አሁንም አደራ አለባቸው እያለ ነው። ከዚህም በኋላ የተሰጠን ትልቅ አደራ አለን። እስቲ ወደ ቤተሰብ እንሄድ። የፖለቲካ ጉዳይ ሳንገባና በዚህ የአቀባበል ስነስርዓት ላይ ከአምስት ዓመት በኋላ ቤተሰቦችህንም ያገኘህበት ነው ከእስር ቤት ስትወጣ አዲስ አበባ ላይ ስላልነበሩ ቤተሰቦች ከቤተሰብ ጋር ያለው ርቀት በመሀል በእስርም እንደገና ደግሞ በአጠቃላይ በምትሰራውም ሁኔታ ከቤተሰብ ጋር ያለው ክፍተት ወይም ርቀት ያሳደረብህ ተጽዕኖ የለም? ለምሳሌ እንደው ከባለቤት ጋር የፍቅር ጊዜ የትዳር ጊዜ የምትሉ ነበራችሁ? ከሰርካለም ጋር እንግዲህ፣ እኔና ሰርካለም ከተገናኘን አሁን ሀያ ዓመታችን ነው። ገና ከትምህርት ቤት ስትወጣ ነው የተገናኘ ነው። ሀይ እስኩል ስትጨርስ ነው የተገናኘ ነው እና አሁን ሀያ ዓመት ሆኖ ነው በዚህ ሀያ ዓመት ውስጥ እኔና ሰርካለም ረፍት ኖሮን አያውቅም። በትግል መድረኩ ላይ የተገናኘ ነው፣ በፕሬሱ መድረክ ላይ የተገናኘ ነው። ሀያ ዓመቱ የሚያለፈው በዋናነት ስለ ግል ሕይወታችን እያሰብን ሳይሆን፣ ስለ ትግሉ እያሰብን ስለ ዲሞክራሲ ጥያቄ እያሰብን ነው። የግል ሕይወት ቢባል ኖሮን አያውቅም። እኔ በእንግሊዝኛ ነው የማውቀው እኛ ሕይወታችንን ዶሚኔት አድርጓል፣ ተቆጣጥሮታል አይደለም። ምንለው ሕይወታችንን ዲፋይን አድርጎታል። ሕይወታችን ምን እንደሆነ ትግሉ ነው የወሰነልን ማለት እችላለሁ እና ከሰርክ አለም ጋር የግል ህይወት እንዳላሳለፍ እስር ቤት ቁጭ ብዬ ይህን አስብ ነበር አንዳንድ ጊዜ እና በጣም አዝናለሁ። ከራሴ ይልቅ ለሰርክ አለም አዝንላት አለሁ በነገራችን ላይ እኛ ከአንድም በላይ ልጅ ለመውለድ እንፈልግ ነበር፣ በአጋጠምኝ እስር ሳቢያ ያንን ማድረግ አልቻለም። ስለዚህ ይህን ይህን እያሰብኩኝ ለሰርክ አለም በጣም አዝንላታለሁ። እንደገና ብቸኝነትም ብቻዋን ለመኖር ትገደዳለች። ከሁሉም በላይ ደግሞ ከሀገር ቤት ወጥታ እዚህ ለመውጣት ትገደዳለች። በፍቃደኝነት አይደለም የመጣችው፣ ፈልጋ አይደለም የመጣችው የግድ አስፈላጊ ስለነበር ነው። በዛ ወቅት የመጣችሁ እና እስርን ለማምለጥ ነው የመጣችሁ። እዛ በትቆይ ኖሮት ታሰር ነበርና እሷ ጋር ስመጣ ይህንን እያሰብኩኝ የመጣሁት። በሌላ በኩል የልጄ ነገር አለ። ልጃችን የተወለደው እና አንቺን እንደምታውቂ እስር ቤት ውስጥ ነው እና በትግል ውስጥ ነው የተወለደው። አብዛኛውን የእርግዝናዋን ዘመን የሚያሳለፈችው እስር ቤት ነበረ እና በትግል ውስጥ የተወለደ ልጅ ነው። ከእስር ቤት ከወጣም በኋላ ከእስር ቤት ከወጣም በኋላም ረፍት አላገኘንም። ኢትዮጵያ ውስጥ በነበርንበት ጊዜ ለምን ከእስር ቤት ከወጣም በኋላ እንደገና ወዲያው ጭቅጭቅ ነው የተጀመረው። ፍቃድ ስጡንና ወደ ስራችን እንመለስ፣ ፍቃድ አንሰጣችሁ የሚል ጭቅጭቅ ነው የተጀመረው። ያ ትንሽ ቆይቶ ተገለባብጦ እኔን ወደ እስር ቤት መልሶኛል። እነሱም ከዛ በኋላ ለመሰደድ ተገደዋልና በዚህ ሂደት ውስጥ ናፍቆት አባቱ ማን እንደሆነ አያውቅም። አሁን ግን ተፈተ መተ ስታገኙ አወቀ። እንዴት ነው ስሜቱ፣ እንዴት ሆነ? ጊዜ ጊዜ ይፈልጋል አባቱን ለማወቅ። በስም ነው የሚያውቅ፣ በስም እስክንድር የሚባል አባት እንዳለው ያውቅ እስክንድር ማን ነው የሚለውን ግን አያውቅም። ስለዚህ በጥንቃቄ ነው እየቀረበኝ ያለው። አልጠየቀህም? ምንድን ነው የት ነበርክ፣ ህይወታችን እንዴት ነው የሚቀጥለውስ የሚል ጥያቄ አላቀረበልህም? ለምንድን ነው ዲሞክራሲ ዲሞክራሲ ሁልጊዜ የምትለው ይለኛል፣ ብሎኛል። እንደገና ደግሞ ቁጭ ብለን በነጋታው ከሁለት ቀን በኋላ እኔ እና እሱ ብቻ ሳሎን ውስጥ ቁጭ ብለን ኢትዮጵያ እመለሳለሁ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሸታል። እና ገና ነው የእሱ የመከራ ጊዜ፣ ከውልደቱ ጀምሮ እስከ ዛሬ ድረስ ቀጥሏል። ምናልባትም ከዚህ በኋላ ያልተጠናቀቀ ነገር ሊኖር ይችላል ብዬ ፈራለሁ። ግን በትግል ውስጥ ነው የተወለደው። ምናልባት ካደገ በኋላ ይገባዋል ብዬ አስባለሁ። ለጊዜው ግን ገና ልጅ ነው፣ ጨቅላ ነው። አብዛኛውን ነገር አይረዳም። አባት ነው የሚፈልገው። እኔ ደግሞ ልሆን የሚገባውን አባት መሆን አልቻልኩ። ቅድምም አሁን እየጠቀስከው ነገር አለ። ትግል ላይ ነን፣ የዲሞክራሲ ጥያቄ አለ። እንደዚህ ከትግሉ ጋር የሚሉ ነገሮችን የምትሰራው ወደ ስድስት ጋዜጦች ነበሩ። እና የምትሰራው ከጋዜጠኝነት ጋር የተያያዘ ሙያ ነው፣ ጋዜጠኝነት ነው። ጋዜጠኝነቱንና ትግሉን እንዴት ነው የምታየው ጋዜጠኝነት ብለህ ትግል ስትል ሁለቱ አይቀላቀሉም አይደባለቁም ጋዜጠኝነት ትግል ነው ወይስ ሙያ ነው ጥሩ ጥያቄ ነው መጠየቅ የሚያለበት ጥያቄ ነው በነገራችን ላይ የእኔ ፍላጎት የእኔ ነፍሴት ነው ያለሽ ያለው ያልሽ እንደሆነ እኔ ጋዜጠኝነት ውስጥ ነው ጋዜጠኛ ብቻ መሆን ነው የምፈልገው ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝ ጠልፎ አስገባኝ ትግል ውስጥ ለምን ዲሞክራሲ በሌለበት ሁኔታ አምባገነናዊ ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው። ጋዜጠኛ ብቻ እንደሚሆን ሁኔታዎች አልፈቀዱልን። ስለዚህ ሁለት አማራጭ መፍትሄ ፊት ለፊታችን የተደቀነው፣ አንደኛው የጋዜጠኝነት ዓለሙን ጥለሽ መውጣት፣ ሁለተኛው አማራጭ ስራሽን እየሰራሽ በዛው ልክም ደግሞ ለመብትሽ መታገል ነው። እኔ የመረጥኩት ይሄ ሁለተኛው መንገድ ነው። ስራዬንም እየሰራው ለመብቴም አብሬ የምታገል ነው። መብት ደግሞ የጋዜጠኝነት መብት ደግሞ በተናጠል ብቻ የሚጠበቅ አይደለም። ትግል ምልሽ ለዚህ ነው። የጋዜጠኛ መብት በአምባገነናዊ ስርዓት ውስጥ የነፃነት ደሴት ሊሆን አይችልም። የጋዜጠኛ መብት የአጠቃላይ መብቱ አካል ነው። የጋዜጠኛ መብት ሊጠበቅ የሚችለው አጠቃላይ ሀገራዊ ነፃነት ሀገራዊ ዲሞክራሲያዊ መብቶች ሲከበሩ ብቻ ነው። ስለዚህ ሳንወድ በግድ ለአጠቃላዊ ነፃነት መታገል አለብን። ያ አጠቃላዊ ነፃነት ከተከበረ በኋላ ግን ወደ ሞያችን እንመለሳለን። እኔ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከተመለሰ በኋላ ትግል የሚባል ነገር ትቼ፣ ፖለቲካ የሚባል ነገር ትቼ ላይ ነው የማተኩረው። ያንን ለማድረግ ግን የግድ ዲሞክራሲያዊ ስርዓት መኖር አለበት። ስለዚህ ጋዜጠኛ ለመሆን ለኢትዮጵያ ብቻ አይደለም የትም ሀገር ላይ ነው ጋዜጠኛ ለመሆን ንጹህ ጋዜጠኛ ለመሆን መጀመሪያ ዲሞክራሲያዊ ስርዓት መኖር አለበት፣ ቅድመ ሁኔታ ነው። ዲሞክራሲያዊ ስርዓት በሌለበት ሁኔታ ጋዜጠኛ መሆን አይቻልም። መሆን የሚቻለው ምንድን ነው? ተንበርክኮ መስራት ይቻላል። ራስሽን የገታሽ ሰብሰንሰርሺፕ የሚባለው በራስሽ ላይ ራስሽን ሳንሱር እያደረግሽ መስራት ይቻላል። እውነተኛ ጋዜጠኛ ሆኖ ግን መስራት አይቻልም። እኔ ደግሞ እውነተኛ ጋዜጠኛ ሆኖ መስራት አለብን ነው። ለእውነተኛ ጋዜጠኛ ሆነን ካልሰራ የጋዜጠኝነትን ተልእኮ መሰረታዊ ተልእኮ ከዳር አደረሰም አልታመን ነው ማለት ነው። ለሙያችን ሳንታመን ለህዝብ መታመን አንችልም። ለሙያችን ሳንታመን ለእውነት መታመን አንችልም። የጋዜጠኛ ትልቁ ተግባር ደግሞ እውነትን ፈልፍሎ ነው ማውጣት ነው። ስለዚህ እሱን በኢትዮጵያ ውስጥ ሙያውን ለማካሄድ የሚያስችል ስርዓት እስከሚመጣ ድረስ እየታገልኩ ቆይቼ እሱ ስርዓት ሲመጣ ደግሞ ወደ ሙያ ሄዳለው ነው እሱን ትግል የምታደርገው በምንድን ነው? እንዳልኮች እሱን ሙሉ ለሙሉ ጋዜጠኝነቱን ትተናደለ ከጋዜጠኝነቱ ጎን ለጎን የዲሞክራሲ አክቲቪስት እንሆናለን ለመሆን ተገደናል። ይሄኔ ብቻ አይደለም ሌሎችም ጋዜጠኞች የገቡበት ሁኔታ ነው። ጋዜጠኝነቱን አንተ ጋዜጠኝነቱ እኛ በእስክሪፕቶችን ነው የምንታገለው በዋናነት ሙያችን እናገላል። ጎን ለጎን ግን ለመብታችን እንታገላለን። በሰላማዊ መንገድ እንታገላለን። እኛ ጠመንጃ እናነሳው። እኛ መሳሪያችን ስክሪፕቶችን ነው። እኛ መሳሪያችን ልሳናችን ነው አክቲቪዝም የምንለው እና የግድ በዚህ ውስጥ ለማለፍ እንገደላለን ማለት ነው። ጋዜጠኛ ሰርካለም ፋሲል ባለቤትህ፣ እሷም ጋዜጠኛ ነበረች። አንተም ጠቅሰኸዋል በእስር ቤት ውስጥ ነው ረጅም ጊዜ የእርግዝና ጊዜዋን አሳልፋ የወለደችው እና ይታወቃል። እንግዲህ እሱን መድገም እንዳይሆን ስለዚህ የእሷን እና አስራ ሁለት ዓመት ልጅህ ነው ናፍቆት እስክንድር፣ ከእነሱ ጋር ያለህን የህይወት ትስስር ለዚህ ሙያ ላመንክበት ነገር እየከፈልኩት ነው እያልክ ነው መቼ ነው ወደ እነሱ የምትመለሰው ወይም ይሄንን ወደዚህ ህይወት የምትመለሰው መቼ ነው? ያስቀመጥከው የጊዜ ገደብ አለ? ያሰብከው ነገር በአላማ ካልተሳካ አይኖርህም? የቤተሰብ ሁኔታ ስለሱ አሳስበሃል? አስብበታል? በነገራችን ላይ እኔ ብቻ አይደለም እዚህ ትግል ውስጥ ያለሁት። ባለቤትም ሰርካለምም አለች። ስትሰደድም የትግሉ አካል ለመታገል ነው እሷ ተሰደደችው። ዝም ብላ እጇን አጣጥፋ መቀመጥ አይደለም እና የሰርካለምም ሆነ እኔ ወደ ግል ህይወታችን አንገባ ጥያቄው እስከሚመለስ ድረስ ጥያቄው ሲመለስ ነው ወደ ግል ህይወታችን የምንገባው። አብረን ያለንበት ትግል ነው። እሷ ከጎን ሆና እኔ እየታገልኩኝ አይደለም፣ አብረን እየታገልን ነው። ከእስክንድር በስተጀርባ ማን አለ ብሎ ለሚጠይቅ ሰው ግንቦት ሰባት አይደለም። ይህ መቶ መቶ ማረጋገጥ እፈልጋለሁ። እኔ ግንቦት ሰባት አባል አልነበርኩም፣ አሁንም አይደለውም፣ ወደፊትም አልሆነም። ከእኔ በስተጀርባ ያለችው ሰርካለም ነች። ጽዮን ግርማ ከእስክንድር ነጋ ጋር ያደረገችው ቆይታ ቀጣይ ክፍል ነገማታ ይቀርባል። በተጨማሪም ውይይቱን በቪዲዮ መከታተል ለምትፈልጉ በፌስቡክ አት ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል፣ ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዲሞክራሲ በተግባር ነው። ተከታዩ ዝግጅት የኦሮሞ ዲሞክራሲያዊ ግንባር በቅርቡ ኢትዮጵያ ውስጥ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግሥት ከፍተኛ ልዑካን ጋር የመጀመሪያውን ዙር ውይይት ከግንቦት ሦስት እስከ አራት 2010 ዓ.ም ማካሄዱን ባለፈው እሁድ ማስታወቁ ይታወሳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በማግስቱ ሰኞ ይፋ ባደረገው መግለጫም መቀመጫውን ውጪ ካደረገው የኦሮሞ ዲሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አረጋግጠዋል። የግንባሩ አመራር አባላት በቅርቡ አዲስ አበባ እንደሚገቡ ጠቅሶ፣ ቀሪ ድርድሮች እንደሚደረጉም ይጠበቃል ብሏል። የድርድሩ የመጀመሪያ ዙር የትና ከማን ጋር ተካሄደ? ምን ምን ላይ ተወያዩ? ወደፊትስ ምን ይጠበቃል? ሰሎሞን ክፍሌ የግንባሩን መሪ ዶክተር ዲማኖ ጎን አነጋግሯል። የኦሮሞ ዲሞክራሲያዊ ግንባር አሁን ለሁለተኛ ጊዜ መሆኑ ነው ወደ ሀገር ገብቶ ለመታገል ሲወስን የመጀመሪያው ምን ሆኖ ነው የተመለሳችሁት በዚህ ብንጀምር የመጀመሪያው በውጭ ሀገር አንዳንድ ግንኙነት ስናደርግ ነበረ ከመንግስት ጋር ግን ምንም መልስ ስላላገኘን የተወሰኑ የአመራሩ አባላት አይ እዛው ሄደን እናናግራቸውም በሚል ያው በራሳችን ውሳኔ ነው እዛ ይሄድ ነው በጊዜው መንግስት ለዚህ ዝግጁ ስላልነበረ ነው የተመለስ ነው ማለት ነው። እና አሁን ምን ለውጥ ተገኝቷል? በተለይ በአሁኑ ወቅት በሀገሪቱ የተደነገገው የአስቸኳይ ጊዜ አዋጅ የዜጎችን መብቶች በሙሉ በገደበበትና እንቅስቃሴዎች ሁሉ አደጋች በሆኑበት ሁኔታ ውሳኔያችሁ ቸኩሏል የሚሉ አሉ። ለዚህ ምን መልስ አሎት ዶክተር ዲማ? እንግዲህ እኛ እንደ ድርጅት ከተቋቋምንበት ጊዜ ጀምሮ ዋናው ዓላማችን አገር ገብተን የፖለቲካ ዓላማችንን በሰላማዊ መንገድ ማካሄድ ነው እና ለዚህም ነው ወደ ኢትዮጵያ ተመልሰን ከህዝቡ ጋር ሆነን አብረን ለመታገል የወሰን ነው። በአሁኑ ጊዜ አንዳንድ ለውጦች በሀገሪቱ ውስጥ እየተካሄዱ መሆኑን ሁላችንም የምናውቀው ነው። የአመራር ለውጥ ተደርጓል በመንግስት ውስጥ ገዢውም ፓርቲ ውስጥ አንዳንድ እርምጃዎችንም በመውሰድ ላይ መሆናቸው ይታወቃል። ከዛ በተጨማሪ ግን በግልጽ ወስነው ተቃዋሚ ወይም ተፎካካሪ የሚባሉ ድርጅቶችም ውጪ ያሉትም ጭምር ወደ ሀገራቸው ተመልሰው ትግላቸውን በሰላማዊ መንገድ እንዲያካሄዱ ጥሪ ተደርጓል። በዚሁ ጥሪ መሰረት እኛም ጥሪውን የምንደግፍ መሆኑን ከዚህ በፊትም አስታውቀን ነበር። በቅርቡ ግን መንግስት ራሱ እንነጋገር ብሎ ስለጠየቀን በዛ ላይ ተመስርተን እንግዲህ ንግግር አርገናል። ያደረግነው ንግግርም የፖለቲካ ንግግር ሳይሆን እንዴት አርገን ወደ ሀገራችን እንደምንመለስና ይሄንን በሚመለከት ስምምነት ላይ ደርሰናል እና በሚቀጥለው ሳምንት የተወሰኑ የድርጅቱ አመራር አባላት ወደ ኢትዮጵያ ይሄዳሉ። እዛ ከደረስን በኋላ ከመንግስት ባለስልጣናት ጋር ንግግር እንጀምራለን ማለት ነው። እንዳሉት የመጀመሪያው ዙር ድርድር ተጠናቋል። የትና ከማን ጋር ነበር ያካሄዳችሁት? ያደረግነው ንግግር በሶስተኛ ሀገር ነው። በመንግስት በኩል የነበሩትም የፌዴራል መንግስት ከፍተኛ ባለስልጣናት ናቸው። ወደፊትስ ምን ይጠበቃል? ወደፊት እንግዲህ እኛ የምንጠብቀው እንዴት አድርገን በኢትዮጵያ ያለውንም ሁኔታ አይተን እንደ ማንኛውም የሀገሪቱ የፖለቲካ ኃይል በህጋዊ መንገድ ተመዝግበን መንቀሳቀስ የምንችልበትን ሁኔታ ማመቻቸት ይሆናል። ቀጣዩ ስራ የኦሮሞ ዲሞክራሲያዊ ግንባር በአሁኑ ጊዜ በውጭ ካሉ ሌሎች ተቃዋሚዎች ጋር ሆኖ በአገር አቀፍ ብሔራዊ ስብስብ ውስጥ ይሰራል እና እንዴት ነው ለብቻው ተነጥሎ ከመንግስት ጋር የሚደራደረው ወይስ የሌሎችን ይሁንታ አግኝቷል ወይስ ራሱን ከስብስቡ አግሏል ማለት ነው? ዶክተር ዲማ ከዚህ ቀደም ይህን አስመልክቶ ተጠይቀው የሰጡት መልስ አለ እኛ ከመንግስት ጋር የምንደራደር ከሆነ ሁሉንም ወክለን ነው ነበር ያሉት። ስለዚህ ግንቦት ሰባትንና ሌሎችንም ወክለው ነው ማለት ነው ከመንግስት ጋር የተደራደሩት? አይደለም ራሳችንን የኦሮሞ ዴሞክራሲያዊ ግንባርን ወክለን ነው የተደራደር ነው። እንደሚታወቀው የኢትዮጵያ ሀገራዊ ንቅናቄ አራት ድርጅቶች ያሉበት ህብረት ነው። እያንዳንዱ ድርጅት የራሱን ህልውና ጠብቆ ነው ወደዚህ ጥምረት የመጣ ነው። በስምምነታችን ውስጥ በጽሁፍ በሰነድ ባደረግነው ስምምነት ውስጥ የግድ አንድ ላይ ሆነን ነው የምንደራደረው የሚል ይሄ ነጥብ ተነስቶ የተስማማንበት ጉዳይ የለም። እንዲያውም ከአባሎቻችን ውስጥ ሌሎቹ እንደ አርበኞች ግንቦት ሰባትንም ጨምሮ ከልዩ ልዩ ድርጅቶች ጋር ለምሳሌ ግንቦት ሰባት ከኡጋዴን ብሔራዊ ነፃነት ግንባር ጋር እንደዚሁም ትግራይ ህዝብ ነፃነት ንቅናቄ ከሚባል ድርጅት ጋር ያው ለየግላቸው ሲደራደሩ ሲስማሙ የነበረ ሁኔታ አለ። በተጨማሪም ደግሞ አገሪቱ ውስጥ ያለውም ሁኔታ ተለውጠዋል እና እኛ በአቋማችን ድሮም ግልጽ የሆነ አቋም ነው ያለን። በትጥቅ የሚደረግ ማንኛውም ለውጥ በየትኛውም በታሪክም እንዳየነው ዲሞክራሲያዊ ስርዓት አያመጣም። እንደዚህ አይነቱን የትግል ዘዴ ትተን ትግል ዘዴያችንንም እንድናስማማ ግፊት ስናደርግ ነበር። ይሄ አልሆነም። ሌሎቹ ድርጅቶች አንዳንድ በንቅናቄ ውስጥ ያሉ ድርጅቶች እንግዲህ እንደ አርበኞች ግንቦት ሰባትንም ጨምሮ በትጥቅ ትግል ነው ይሄንን መንግስት እየተዋጉ ያሉት ለውጥም ለማምጣት የሚታገሉት። በተጨማሪም ከኢትዮጵያ ጋር በጠላትነት ከተፈረጀ ጎረቤት ሀገር ጋርም ግንኙነት እንዳላቸው የታወቀ ነው። እንደዚህ እንደዚህ ችግሮች ውስጥ ከገባን ሊቆይ ነው ማለት ነው። ድርድሩ እና እኛም የመከር ነው። ሌሎችም ድርጅቶች ከእኛ ጋር ተመሳሳይ አቋም ይዘው አገራቸው ገብተው ሊታገሉ የሚችሉበትን ሁኔታ ማመቻቸት ያስፈልጋል። ዛሬ ባለው የዓለም ሁኔታ በትጥቅ ትግል ያውም ደግሞ በስርዓት የሚካሄድ እንኳን ቢሆን በትጥቅ ትግል የሚደረግን ለውጥ ብዙ ድጋፍ አይኖረውም። የምንፈልገውን ዲሞክራሲያዊ ስርዓትም ደግሞ ለማምጣት አመቺ ሁኔታ አልፈጥርም። ያው ከዚህ በፊት የሄድንበት ሁኔታ ነው እንደገና ተደግሞ በሀገራችን የሚመጣው እና በሰላማዊ መንገድ ታግሎ ነው ለውጥ ማምጣት የሚቻለው የሚል እምነት ነው ያለን። እኛ ይሄ የቆየ ድርጅታችን የተቋቋመበት መሰረታዊ ዓላማ አንዱ ነው። በዚህ ስለምናምን ሌሎችም ድርጅቶች ይሄንን አቋም ይዘው ወደ ድርድር ሊሄዱ ይችላሉ ይመስለኛል። እኛም ደግሞ እንደ ድልድይ ሆነን ልናገለግል እንችላለን። እንዲያውም እኛ ያው ህብረቱ አሁንም አለ። ህብረቱን እንዲያውም ሌሎች ድርጅቶችንም ጨምረን ማጠናከር ነው የምንፈልገው። ግን አቋማችን ተመሳሳይ መሆን አለበት። ግባችንም በትግል ስልታችንም የሚመሳሰል የድርቅ የግድ አንድ መሆን የለበትም። ተመሳሳይ የሆነ አቋም መያዝ ያስፈልገናል ብለን ነው የምናስበው። እንዳሉት ሳይሞከር ቀርቶ አይመስለኝም። ከዚህ ቀደም ሌሎች አገር ውስጥ የሚንቀሳቀሱ የፖለቲካ ድርጅቶችም ሞክረው እንደውም ለእስር የተዳረጉ አሉ። ስለዚህ የእናንተም ጥረት እንግዲህ እንደ ሁኔታው ይታያል። ዶክተር ዲማ ነጎ ቀድሞ የኦሮሞ ነጻነት ግንባር ሊቀመንበር ነበሩ። የኢትዮጵያ ማስታወቂያ ሚኒስትር ሆነውም አገልግለዋል። ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ። እኔ ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።